የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የዛሬ ሐሙስ ሚያዚያ 17 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። የአፍሪካን ወጣቶች እምቅ የልማት ኃይል ተጨባጭ ሀብትና የአህጉሪቱን ሕዝቦች የብልጽግና መሠረት ለማድረግ ይረዳል የተባለ ውጥን በአፍሪካ ህብረት ኮሚሽን ሊቀመንበር ይፋ ተደርጓል። The African Union is handing the microphone to you. የአፍሪካ ህብረት ይኸው መነጋገሪያውን እያስረከባችሁ ነው። ሐሳባችሁን አሰሙን። ድምጻችሁን ከፍ እንድታደርጉም እንፈልጋለን። የአህጉራችንን የወደፊት እድል በእናንተ እይታ ለመቃኘት እንፈልጋለን። የአፍሪካ ኅብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ናቸው። ዘገባለን። የሱዳን ቀውስ ተባብሶ ከቀጠለ በጎረቤት አገሮች በተለይም በኢትዮጵያ ምን አንድምታ ይኖራል? ከአባይ ፖለቲካ ጋር ሌሎች ኢትዮጵያ ውስጥ ያሉትን የፖለቲካ አተላለፎችና ና በተለያዩ መንገዶች የሚመጡ ተጽዕኖዎችን ላይ በከታመኔ በዛዋሪ ተጽዕኖ ሊያሳድር የሚችል አካባቢ ስለሆነ ኢትዮጵያም በአይነ ቁራኛ የምትችለውን ያክል ያክኛዋን ያክል መከታተል ያለባት ይመስለኛል። ፕሮፌሰር መረራ ጉዲና ናቸው። ወቅታዊውን የሱዳንን ጉዳይም የሚቃኝ ዘገባ አለን። ባለፉት ስድስት አመታት በኢትዮጵያ የወባ በሽታ በግማሽ ቀንሷል የተባለበትንም ዘገባ ይዘናል። ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የፓኪስታን ፖሊሶች በገለጹት መሠረት ማንነቱ ያልታወቀ ታጣቂ አንዲት በፖሊዮ ክትባት ሥራ የተሰማራች የጤና ጥበቃ ሰራተኛን ዛሬ ተኩሶ ገደለ፣ ሌላዋን ደግሞ አቆሰለ። በያዝነው ሳምንት ሲካሄድ በቆየው ብሔራዊ የፖሊዮ ክትባት ዘመቻ ላይ በሚካሄደው ጥቃት የተገደሉት ሰዎች ብዛት ሶስት ደርሰዋል። የአሁኑ ተኩስ የተከፈተው ባሎቺስታን በተባለው የደቡብ ምዕራብ ክፍለ ሀገር እንደሆነ ፖሊሶች አስታውቀዋል። የቀድሞው የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን ዲሞክራቲክ ፓርቲን ወክሎ ለፕሬዚዳንትነት ለመወዳደር በሚካሄደው የምርጫ ዘመቻ እንደሚሳተፉ ዛሬ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕን ለመወዳደር ዘመቻ ከጀመሩት በርካታ ዲሞክራቶች መካከል አንዱ ሆነዋል ማለት ነው። ነባር የዴላወር ክፍለ ግዛት ሴናተርና በኦባማ አስተዳደር ወቅት የሁለት የሥራ ጊዜ ምክትል ፕሬዚዳንት የነበሩት ባይደን ከቬርሞንት ክፍለ ግዛት ሴናተር በርኒ ሳንደርስና ከሌሎች ተፎካካሪዎች ጋር በዲሞክራሲያዊ ፓርቲ ውስጥ ለመሰየም ይወዳደራሉ። ማላዊ በአፍሪካ የመጀመሪያ የሆነ የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀመረች። የዓለም የጤና ድርጅት የክትባት ሥራውን በዛሬው የዓለም የጤና ቀን ከማላዊ ጋር ጋናና ኬንያ ውስጥ ለማስጀመር የወሰነው አገራቱ ባሏቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማትም ስላሏቸው መሆኑን አስታውቋል። በዚህ የወባ ክትባት የመጀመሪያ ምዕራፍ በሦስቱ ሀገሮች ውስጥ በዓመት 330 ሺህ ሰው ለመከተብ ያቀደ ሲሆን 120 ሺህ ሰው የሚሆኑት ማላዊ ውስጥ የሚኖሩ መሆናቸው ተገልጿል። የተባበሩት መንግሥታት ድርጅት ትሪፖሊ ውስጥ በመንግሥት እስር ቤት የነበሩ ሊቢያውያን ስደተኞችን ከቦታው አስወጥቷል አንዳንዶቹ በእስር ቤት ስላለው መጥፎ ሁኔታ ተቃውሞ በማሰማታቸው ጥቃት ደርሶብናል ካሉ በኋላ ነው የመንግስታቱ ድርጅት እርምጃውን የወሰደው። በሊቢያ ተቀናቃኝ መንግስታት መካከል የሚካሄደው ውጊያ በመዲናይቱና በአካባቢው ለሚኖሩ ሲቪሎች እጅግ አደገኛ እንዲሆን አድርጓል። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና ሀብታሙ ስዩም አብረን ካድማ ስንሻገር እንላችኋለን። ጋቢና የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪ ዝግጅታችንን ነው። ወደ ዛሬው ቀዳሚ ወደ ሆነው ዘገባችን እናልፋለን። ዛሬ የዓለም አቀፍ የወባ ቀን ነው። የወባ በሽታን በመከላከል ረገድ ኢትዮጵያ ስኬታማ ተግባራትን እያከናወነች ነው ተብሏል። ባለፉት ስድስት ዓመታት ብቻ የወባ ስርጭት በግማሽ መቀነሱን የጤና ጥበቃ ሚኒስቴር ዴኤታዋ ዶክተር ሊያ ታደሰ አስታውቀዋል። አስራ ሁለተኛው የዓለም የወባ ቀን በድሬዳዋ ከተማ እየተከበረ ነው። አዲስ ቸኮል ከስፍራው ዘገባ ደርሶናል። ወባን ማጥፋት ከኔ ይጀምራል በሚል መሪ ቃል የዓለም የወባ ቀን በሀገር አቀፍ ደረጃ በልዩ ልዩ ዝግጅቶች ድሬዳዋ ላይ ተከብረዋል። ወባን በመከላከል ረገድ ሀገራችን ስኬታማ ነበረች ያሉት የጤና ጥበቃ ሚኒስትር ዴኤታዋ ዶክተር ሊያ ታደሰ ይህንን ጅምር አጠናክሮ በመቀጠል በፈረንጆች አቆጣጠር በ2030 ወባን ለማጥፋት እንቅስቃሴ እየተደረገ ነው ብለዋል። እንግዲህ በሀገራችን አሁን እንደ ትልቅ ስኬት የምናየው የወባ ስርጭት መጠኑ ከዓመት ወደ ዓመት እየቀነሰ መጥቷል። በወባ የሚጠቁ ሰዎች ቁጥርም በየዓመቱ በዓለም ጤና የዜና ድርጅት ራሱ በሚያወጣው መረጃዎች ማየት ይቻላል። በየአመቱ ኮንሲስተንትሊ የሚቀንሱ ሀገሮች አንዷ አለች ኢትዮጵያ ላለፉት ስድስት ሰባት አመታት ውስጥ ራሱ በሀምሳ ፐርሰንት ነው የቀነሰው በወባ የሚጠቁ ሰዎች። ይህ እንግዲህ ተገኝቷል የምንለው ስኬት ነው። እዚህ ጋር ለመድረስ እንግዲህ በተለይ ከጤና ኤክስቴንሽን ፕሮግራም ጀምሮ ቤት ለቤት እየተደረገ ያለው የመከላከል ስራው፣ የአጎበር ሽፋኑ ለመጨመር እየተሰራ ያለው ለቤተሰቦች እየተሰራጨ ያለው ህዋሱን መቆጣጠር ላይ የሚሰሩ ያሉ ስራዎችን ከዛ ደግሞ ሕክምና አንዴ ከተጠቁ በኋላ ደግሞ ቶሎ ወባውን ከጤና ኬላ ጀምሮ ጤና ጣቢያም ላይ ሆስፒታልም ላይ ቶሎ ወባውን መርምሮ አግኝቶ ህክምና ከመስጠት አኳያ የተሰሩ ያሉ ስራዎች ለዚህ ሁሉ ኮንትሪቢዩት አድርገዋል። ስለዚህ አሁን በ2017 እንግዲህ አሁን ከተደረጉት ከመጣንበት ሂደት አኳያ አሁን ወደ ወባ ማጥፋት ደግሞ ዘመቻ መግባት አለብን ብለን እቅድ ተይዞ ስራ ተጀምሯል። ወደዛ ለማድረስ ደግሞ የሚፈለገው ርብርብ የበለጠ ነው። የወባ ቀንም ማክበር ያስፈለገው ወባን ለማጥፋት የተቀመጠውን ግብ ከማሳካት አንጻር ምን ተከናወነ፣ ምን ቀረ የሚለውን ከስር ከስር መፈተሽና ባለድርሻ አካላትን ሁሉ ያሳተፈ ንቅናቄ መፍጠር አስፈላጊ በመሆኑ ነው ብለዋል። ወባን ለመከላከል በአሁኑ ሰዓት ሀያ ሚሊዮን የአልጋ ጎበር መሰራጨቱን የገለጹት ዶክተር ሊያ ሕክምናውም እስከ ጤና ኬላ ድረስ ተደራሽ ለማድረግ ሰፊ ጥረት ተደርጓል ብለዋል። በዚህም የመድኃኒት አቅርቦት እጥረት እንዳይኖር ማድረግ እንደተቻለ ገልጸዋል። የወባ ቀን ከሚያዚያ 11 ቀን ጀምሮ በልዩ ልዩ ዝግጅቶች ሲከበር መቆየቱን የድሬዳዋ ጤና ቢሮ የህዝብ ግንኙነት ኃላፊዋ ወይዘሮ ስንታየ ወደበሳ ተናግረዋል። ፕሮግራሙ በአስራአንድ ሲጀምር ለአራት ቀናት የክልሎች የአፈጻጸም ግምገማ ነበረ። በጣም ከሁለት መቶ ሰዎች በላይ የተሳተፉበት መድረክ ነበረ። በዛ መድረክ ሁሉም ክልሎች ድሬዳዋን ጨምሮ በወባ ላይ ያላቸው አፈጻጸም ምን ይመስላል፣ በተለይ ደግሞ ከሀገራችን ወባን የማጥፋት ዘመቻው ከተጀመረበት ጊዜ ጀምሮ ሁለት አመታትን ኦልሞስት እያስቆጠረን ነው። በነዚህ ሁለት አመታት የታየው ለውጥ ምን ይመስላል፣ ክፍተትም ካለ ችግሮች ምንድን ናቸው፣ እነዛ ችግሮችስ በቀጣይ እንዴት አድርገን አስወግደን ውጤታማ እንሆናለን፣ በታቀደ ውስጥ መሰረት በሀያ ሰላሳ ወባ ሙሉ በሙሉ በሀገራችን ለማጥፋትስ ምን ምንድን ነው የሚያስችለን ነገር የሚለውን ክልሎች ሰፊ ተሞክሮ የተለዋወጡበት መድረክ ለአራት ቀናት ተካሂዷል። ሌላው የአጋርነት መድረክም ተካሂዷል። የአጋርነት መድረክ ማለት በውባ ላይ የሚሰሩ አጋር ድርጅቶች ምንድን ነው ሰፖርት ማድረግ ያለብን እስካሁንም ብዙ ሰፖርት አድርገዋል። ነደቤቾ ነዩሴድ ነግሎባል ሰንድ ሌሎችም ለሀገር በቀል ድርጅቶች በርካታ ድጋፎች እያደረጉ ይገኛሉ እና የሳይክል ውድድር ነበረ። እሑድ ዕለት የሳይክል ውድድር ነበር፣ በከተማ ውስጥ ይሄ ምንድን ነው ያው የሚጠቅመው እንደዚህ ስፖርታዊ ንቅናቄዎችን ስፖርታዊ ውድድሮች በማድረግ ወጣቱን፣ ህጻናትን፣ የአካባቢውን ማህበረሰብ የማንቃት የማስተማር ግንዛቤ የማስጠበቅ ስራ በዛው እንዲሰራ ተብሎ የሳይክል ውድድር ተካሂዷል። ዛሬ ላይ ደግሞ በሳቢያን ትንሿ የእግር ኳስ ሜዳ ላይ የስፖርታዊ ውድድሮች ነበሩ። በሁለት ቡድኖች መካከል የእግር ኳስ ጨዋታ አካሂደናል። ጥያቄና መልስ ውድድር የተማሪዎች ነበረ። በማላሪያ ላይ ደግሞ የርጭት ስራ። ለረጅም ዘመን ሲሰሩ የነበሩ ወደ ዘጠኝ የሚሆኑ በጣም ባለውለታችን የሆኑ ድሬዳዋ ነዋሪዎች ተሸልመዋል። ጤና ጥበቃ ሚኒስቴር በወባ ስትታወቅ የነበረችው ድሬዳዋ ወባን በመከላከል ረገድ ስኬታ መሆናለች፣ ያሉት ወይዘሮ ስንታየው በዚህም ባለፈው የሁለት ሺ አስር በጀት ዓመት ለመጀመሪያ ጊዜ አንድም ሰው በወባ እንዳይሞት ማድረግ ተችሏል ብለዋል። በዛሬው እለት የባህሉ ማጠናቀቂያ በሆነው የእግር ኳስ ውድድርና የሽልማት ስነ ስርዓት ላይ በክብር እንግድነት የተገኙት የድሬዳዋ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ከድር ጀዋርም ወባ የጋራ ችግራችን በመሆኑ ወባን በማጥፋቱ ዘመቻ ላይ ሁላችንም ርብር ማድረግ አለብን ብለዋል። የድሬዳዋ አስተዳደርም በከተማ አንድም ሰው በወባ ምክንያት እንዳይሞት ላደረጉ የጤና ባለሙያዎችና አጋር አካላት ምስጋናቸውን አቅርበዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። የአፍሪካን ወጣቶች እምቅ የልማት ኃይል ተጨባጭ ሀብትና የአህጉሪቱን ሕዝቦች የብልጽግና መሠረት ለማድረግ ይረዳል የተባለ ውጥን በአፍሪካ ሕብረት ኮሚሽን ሊቀመንበር ይፋ ተደርጓል። ውጥኑም ከተለያዩ ባለድርሻ አካላት ጋር በመተባበር የአፍሪካን ወጣቶች ማብቃትንና የተለያዩ እድሎች ባለቤት የማድረግን ዓላማ እንደሚያሳካ ይጠበቃል። መለስካችሁ አመሃ በጉዳዩ ላይ ዝርዝር አለሁ። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ትናንት ከቀትር በኋላ አዲስ አበባ በሚገኘው የህብረቱ ዋና ጽህፈት ቤት ይፋ ያደረጉት ውጥን ወይንም ኢኒሽቲቭ 1 ሚሊየን ባይ 2021 ወይንም አንድ ሚሊዮን ወጣቶች በ2013 የተሰኘ ነው። ከተለያዩ የአፍሪካ ሀገሮች የመጡ ከአራት መቶ የማያንሱ ወጣቶች በተገኙበት ይፋ የተደረገው ይህ ውጥን በሦስት ዓመታት ውስጥ ወደ አንድ ሚሊዮን አፍሪካውያን ወጣቶችን በአራት መስኮች መዋለ ነዋይ በማፍሰስ ተጠቃሚ ለማድረግ ዓላማ አለው። እነዚህ የመዋለ ነዋይ መስኮች የሥራ ዕድል መክፈት፣ የሥራ ፈጠራ፣ ትምህርትና ወጣቶችን የሚያሳትፉ ልዩ ልዩ ዘዴዎችን ይመለከታሉ። ገንዘቡንም ከአጋሮችና ከግሉ ዘርፍ ለማግኘት እቅድ መያዙ ተመልክቷል። ሙሳ ፋኪ መሐመድ ይህ ውጥን የአህጉሪቱ ወጣቶች ያጋጠማቸውን እጅግ የተለያዩ ፈተናዎችን ለመጋፈጥና ለመፍታት አዳዲስ ብልሃቶችን ለመሞከር ይፈልጋል። ፈጠራ የታከለባቸው ሐሳቦችና ውጤታማነት መለያው የሆነ ሥርዓት በመላ አህጉሪቱ በመዘርጋት የአፍሪካውያንን ወጣቶች ሕይወት ለማበልጸግ ይህ ውጥን ልዩ ልዩ ባለድርሻዎችን ያበረታታል የሚል እምነት አለኝ ብለዋል ከተለያዩ የአፍሪካ ሀገሮች ለመጡት ወጣቶችም ጥሪያቸውን አቅርበዋል የአፍሪካ ህብረት ይሄው መነጋገሪያውን እያስረከባችሁ ነው ሐሳባችሁን አሰሙን ድምጻችሁን ከፍ እንድታደርጉም እንፈልጋለን። የአህጉራችንን የወደፊት ዕድል በእናንተ እይታ ለመቃኘት እንፈልጋለን። በምትገኙበት ሁሉ ልናገኛችሁ እንወዳለን። አህጉራችንን ወደፊት ልታራምዱ የምትችሉባቸው መሣሪያዎችና መንቀሳቀሻዎች ሁሉ እጃችሁ ላይ እንዳሉ እርግጠኛ ነኝ። ይህ መድረክ የአፍሪካውያን ወጣቶች ሁሉ እንደሆነ የገለጹት ደግሞ የኅብረቱ ኮሚሽን ልዩ ልኡክ ሚስ አያ ቻቢ ናቸው። ቻቢ የአፍሪካ ወጣቶች የተለያዩ እና አዳዲስ የመፍትሄ ሐሳቦች በዚህ መድረክና በሌሎችም የወጣቶች መድረኮች እንዲያፈልቁ አስገንዝበዋል። በዚህ መድረክ ትኩረታቸው ችግሮችን በመዘርዘርና በመተንተን እንዳይባዝንም ጥሪ አቅርበዋል። በእሳቸው አመለካከት ችግሮቹ የአፍሪካውያን ወጣቶች የየዕለት ኑሯቸው ስለሆኑ ትንተና አያሻቸውም። ስለሆነም በዚህ የጋራ መድረክ ምን መደረግ እንዳለበት ነበር የገለጹት። የአፍሪካ ወጣቶች ለመከራከር፣ ለመገዳደር እና አማራጭ መፍትሄዎችን ለማምጣት ይህ የናንተ መድረክ ነው። ስለሆነም ደፋር ሁኑ፣ ስር ነቀል ሁኑ፣ በአእምሯችሁ ያለውን ሁሉ ተናገሩ። ይህ የናንተ መድረክ ነው። አሁን የስራ ጊዜ ነው። የእኛን ፓን አፍሪካዊነት እንደገና የምናይበት ጊዜ ነው። አፍሪካችን የትብብር ስፍራ፣ የበይነ ትውልዶች መተባበሪያ እና የለውጥ መድረክ መሆኗን እንደገና የማለሚያ ጊዜው አሁን ነው። ከአፍሪካ አህጉር ሕዝብ 75 በመቶ የሚሆነው ዕድሜው ከ35 በታች ነው። በአፍሪካ ኅብረት ብያኔ መሠረት ዕድሜያቸው ከ15 እስከ 35 ዓመት የሆኑ ሁሉ ወጣቶች ናቸው። ከዚህ አኳያ የአህጉሪቱን ወጣቶች ችግሮች ለመፍታት ልዩ ትኩረት እንደሚያሻና አዲስ መንገድም እንደሚያስፈልግ ብዙዎቹ ይስማሙበታል። ይህ ለአራት ቀናት የሚቀጥለው መድረክ መሪ ቃል ለአፍሪካውያን ወጣቶች አፍሪካውያን ሁሉ ተባበሩ የሚል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በዓለም ትልቁ የኬሚካል አምራች የዩናይትድ ስቴትሱ ዳውዱ ፖንት ኩባንያ የግብርና ክንፍ የሆነው ኮርቴቫ አግሪ ሳይንስ በኢትዮጵያ በይፋ ተከፍቷል። የተለያዩ ምርጥ ዘሮችንና የጸረ ተባይ ና ጸረ አረም መድኃኒቶችን የሚያመርተው ይህ አግሮ ሳይንስ ወደ ኢትዮጵያ በሚያስመጣቸው ምርቶች የአርሶ አደሮችን ምርታማነት ያሳድጋል ተብሏል። ግርማቸው ከበደ ዝርዝሩ አድርሶናል በመላው ዓለም ወደ መቶ ሺህ የሚጠጉ ሰራተኞች ያሉትና ተቀማጭነቱን በዩናይትድ ስቴትስ ያደረገው የዳውድ ፖት ኩባንያ በውስጡ ሶስት ትልልቅ ክንፎች አሉት። የግብርናው ክንፍ የሆነውና የተሻሻለ ምርጥ ዘር የምርት የጸረ ተባይ ና ጸረ አረም ኬሚካሎችን ያመርታል የተባለው ኮርቴቫ አግሪ ሳይንስ ዛሬ የግብርናው ዘርፍ የመንግስትና የግል ድርጅት ተወካዮች፣ አምራቾች ና ሸማቾች እንዲሁም ተባባሪዎቹ በተገኙበት በኢትዮጵያ ስራ መጀመሩን ይፋ አድርጓል። በስነ ስርዓቱ ላይ ንግግር ያደረጉት የኮርቴቫ ግሪ ሳይንስ የአፍሪካና መካከለኛው ምስራቅ ፕሬዝደንት ፕራብዲፕ ባጅዋ እንዳሉት ግብርና ላይ ብቻ ትኩረት በማድረግ የዓለም ትልቁ ነው ያሉት ድርጅታቸው የግብርናውን ዘርፍ የበለጠ ውጤታማና ፈጠራ የታከለበት እንዲሁም የኢትዮጵያን አርሶአደሮች ውጤታማ ለማድረግ ከኢትዮጵያ መንግስት ጋር ይሰራል ብለዋል። ፕሬዚዳንቱ ባጅዋ ለኢትዮጵያ አርሶአደሮች ኮርቴቫ ግሪ ሳይንስ የሚሰጠውን ጥቅምም ተናግረዋል። ወደ ኢትዮጵያ የምናመጣው የአስርት ዓመታት ታሪክ ነው። ኢትዮጵያ ውስጥ ብዙ አድርገናል። ኢትዮጵያ ከቁልፍ ገበያችን አንዷ ናት። በኢትዮጵያ ተምሳሌት የሆነውና አርሶ አደሮች በብዛት የሚጠቀሙበት ምርታችን ፓዮኔር ምርጥ ዘር ነው። ፓዮኔር ምርጥ ዘር እና ሌሎች ጸረ ተባይ መድኃኒቶች የአርሶ አደሮችን ምርታማነት በማሳደጋቸው ኩራት ይሰማናል። ፓላስ የሚባለው ጸረ አረም ምርታችን ጤፍ የሚያመርቱ አርሶ አደሮችን ምርታማነት በድንቅ ሁኔታ አሳድጓል። ስለዚህ ኮርቴቫ እዚህ ይቆያል። ኢትዮጵያ ውስጥ በምርጥ ዘር፣ በሀገር ውስጥ ምርምር፣ በሰዎችና የአርሶ አደሮችን ሕይወት በሚያሻሽሉ ምርቶች ላይ ከፍተኛ መዋዕለ ነዋይም አፍሰሷል። ኮርቴቫ አግሪ ሳይንስ ከዚህ ቀደም ከዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ዩኤስኤድ ጋር በመተባበር በበቆሎ ምርት የማሳደግ ፕሮግራሙ 250 ሺህ አነስተኛ ይዞታ ያላቸው ኢትዮጵያውያን አርሶ አደሮች ያመርቱት የነበረውን የበቆሎ ምርት በአመት ከ2.2 ሜትሪክ ቶን በሄክታር ወደ 7 ሜትሪክ ቶን በሄክታር እንዲያሳድጉ አስችሏል ተብሏል። በኮርቴቫ አግሪ ሳይንስ ኢትዮጵያ በይፋ መጀመር የማብሰሪያ ስነ ስርዓት ላይ የተገኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ራይነር ነገ መመገብ በሚለው ፕሮግራም ከአንድ ሚሊየን በላይ አርሶ አደሮች አዳዲስ ቴክኖሎጂዎችን፣ ምርጥ ዘሮችን እና የአመራረት መንገዶችን እንደተማሩ አስታውሰው የዩናይትድ ስቴትስ መንግስት የምግብ ደህንነትን ለማረጋገጥና ጠንካራና ፈጣን ኢኮኖሚ ለመገንባት የሚያስችል ሁለተኛውን ነገን መመገብ ስምምነት በቅርቡ ከኢትዮጵያ መንግስት ጋር መፈራረማቸውን አስታውሰዋል። ይህን ለማሳካት ኮርቴቫግሪ ሳይንስን የመሳሰሉ የግል ድርጅቶች አስፈላጊ ናቸውም ብለዋል አምባሳደር ራይነር። ኮርቴቫግሪ ሳይንስ በኢትዮጵያ ስለሚኖረው ተጽዕኖም የሚከተለውን ተናግረዋል። የመጀመሪያውና ምናልባትም ግልጽ የሆነው በጎ ተጽዕኖ አምራቾችንና ሸማቾችን በሚጠቅም ሁኔታ የግብርና ምርታማነትን ለማሳደግ ኮርቴቫ ዓለም አቀፍ ጥራት ያለው አቅም ይዞ መምጣቱ ነው። ሁለተኛው በጎ ተጽዕኖ ኮርቴቫ በኢትዮጵያና በዩናይትድ ስቴትስ የግሉን ዘርፍ ዕድሎችና ሥራ ፈጠራን የሚያበረታታ መሆኑ ነው። ሦስተኛ፣ ኢትዮጵያ ሁሉን አቀፍ የኢኮኖሚ ዕድገትና ልማት ለማሳካት የያዘችውን እቅድ እንድታሳካ ኮርቴቫ አስተዋጽኦ ያበረክታል። አራተኛ የኮርቴቫ ተሳትፎ ኢትዮጵያውያን ራሳቸውን እንዲችሉ በመርዳት ኢትዮጵያ የምግብ ዋስትናንና ሰብአዊ ፍላጎቷን እንድታሳካ ያግዛል። ከ75 ፐርሰንት በላይ የኢትዮጵያ አርሶ አደሮች ምርጥ ዘሮችን እንደማይጠቀሙ ያስታወሱት የኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ምርትና ምርታማነት ከፍተኛ ዳይሬክተር ጭምዶ አንጫላ እንደ ኮርቴቫ ግሪ ሳይንስ በኢትዮጵያ ያሉ ድርጅቶች ለኢትዮጵያ የሚሰጡትን ጥቅም አብራርተዋል። ግብርና እንደምታውቁት መልቲዲሲፕሊነሪ ነው። በአንድ ኢንስቲቱሽንስ ብቻ ለውጥ የሚመጣ አይደለም። ስለዚህ የሌሎች ሀገሮች ትብብር የሌሎች ሀገሮች መረዳዳት ይፈልጋል ማለት ነው። ስለዚህ ኮርቴቫ ኢትዮጵያ ውስጥ መምጣቱ ትልቅ አቅም ይፈጥራል ብዬ ነው የማስበው። ምክንያቱም ኮርቴቫ በብዙ ሀገሮች ግዛለው ልምድ አለው፣ በተለይ ሃይብሪድ ዘሮችን በማፍለቅ እነዚህ ሃይብሪድ ዘሮች ደግሞ ኢትዮጵያ ውስጥ ገበሬዎች ቢጠቀሙ ምርትና ምርታማነት ከእጥፍ እጥፍ፣ ሶስት እጥፍ፣ አራት እጥፍ ይጨምራል ብዬ አስባለሁ። አሁን ምን ያህል አሁን ያለው ገበሬ ሰማንያ ፐርሰንቱ ወይም ደግሞ ሰባ አምስት ፐርሰንቱ በላይ ምርጥ ዘርን የማይጠቀም ገበሬ ምርጥ ዘር ቢጠቀም በኢትዮጵያ ውስጥ በሁለትና በአንድ ዓመት ከፍተኛ ለውጥ ይመጣል ብዬ ያስባል። ስለዚህ የነዚህ የኮርቴቫ መኖር እነዚህን ችግሮች ሁሉ ይቀርፋል የሚል እምነት አለ። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ፣ አዲስ አበባ። የሱዳን ቀውስ ተባብሶ ከቀጠለ በጎረቤት ሀገሮች በተለይም በኢትዮጵያ ምን አንድምታ ይኖረዋል? ሰለሞን ክፍሌ የሱዳንን ወቅታዊ ሁኔታ ከአካባቢው ፖለቲካ ጋር አያይዞ ተከታዩን ዘገባ ያሰማናል። የሱዳን የሽግግሩ ወታደራዊ ካውንስል ወይም ምክር ቤት በመቀመጥ አድማ ላይ ያሉትን ተቃዋሚዎች እበትናለሁ ሲል የሰጠው ማስጠንቀቂያ በጎ ምላሽ አላገኘም። እንዲያውም ከየመንገዱ ተነስተን ወደ ቤት መመለስ አይደለም የሲቪል አስተዳደር እንዲመሠረት ያቀረብነው ጥሪ መልስ እስኪያገኝ በአድማው እንቀጥላለን ሲሉ ተማምለዋል። በዕለቱም ማለት ሰኞ መፈክር እያሰሙ ትዕይንተ ሕዝብ አካሂደዋል። ይህ ቁጣ የተቀላቀለበት ሕዝባዊ ተቃውሞ ፍጥጫውንና ወታደሩ ሊወስድ ይችላል ተብሎ የተፈራውን የኃይል እርምጃ ስጋት አጠናክሯል። ባሳለፍነው ሳምንት ማብቂያ ቀናት፣ ቅዳሜና እሁድ በወታደራዊውና በተቃዋሚዎቹ መሪዎች መካከል ውይይት ተካሂዶ ነበር። ውጤቱ ግን አላማረም። ጦር ሰራዊቱ ተቃዋሚዎችን በኃይል ልማሳት፣ አድመኞቹ ደግሞ እንዲያውም ሌላ ከበድ ያለ የተቃውሞ ሰልፍ እንጠራለን ሲሉ ነው ተካረው የተለያዩት። የተቃውሞ እንቅስቃሴውን እየመራ ያለው ሱዳኒዝ ፕሮፌሽናል አሶሲዬሽን ወይም የሱዳን ሙያተኞች ማኅበር የሕዝቡ ጥያቄ አንድና አንድ ብቻ ነው ያም ጦር ሰራዊቱ ሀገሪቱን ወደ ሲቪል አስተዳደር ይመልስ የሚል ነው ብለዋል። ፋይሳል ሳልህ የሙያተኞች ማኅበር አባል ናቸው። የምንፈልጋቸውን የሲቪል መሪዎች ስም ዝርዝር ጭምር አዘጋጅተናል ሲሉ ያስረዳሉ። በባለፈው ቅዳሜ ተቃዋሚዎች ከወታደራዊው ካውንስል ጋር በተወያዩበት ስብሰባ ላይ ግን መፍትሔ ማግኘት እንዳልተቻለ ፋይሳል ሳልህ አስረድተዋል። በዕለቱም ለሲቪል መሪነት ያጯቸውን ሰዎች ስም ዝርዝር ለሌላ ጊዜ ይፋ ለማድረግና ከወታደራዊው ካውንስል ጋር ከዚህ በኋላ ንግግር እንደማይካሄድ ወስነው መነሳታቸውንም አብራርተዋል። የቀድሞውን የሱዳን ፕሬዝደንት ኦማር አልበሽርን ከሁለት ሳምንታት በፊት አስወግዶ ሥልጣን የያዘው ወታደራዊ ካውንስል ሀገሪቱን ለቀጣዮቹ ሁለት ዓመታት በጊዜያዊነት እንደሚያስተዳድር አውጇል። ተቃዋሚዎች ግን በወታደራዊ ካውንስል ውስጥ አሁንም የባሽር ቅርብ ሰዎች መኖራቸውን አልወደዱም። ከአራት ወራት በፊት በዳቦና ነዳጅ ዘይት ላይ የተደረገውን የዋጋ ጭማሪ በመቃወም የጀመሩትን አድማ አጠናክረው እንደሚቀጥሉ ዝተዋል። በዚህ መሃል የቀድሞ ፕሬዚደንት ኦማር አልበሽር ከነበሩበት የቁም እስር ወደ ፌዴራሉ ወህኒ ቤት መዛወራቸውን የወታደራዊ ካውንስል አንድ ባለሥልጣን አስታውቀዋል። አብዛኞቹ የኦማር ታማኞችም ወይ ተይዘው ታስረዋል ወይ በሌሎች ተተክተዋል ብለዋል። የሱዳን የፖለቲካ ቀውስ ጉዳይ ክፉኛ ያሳሰባት ግብፅ ትላንት ከአፍሪካ መሪዎች ጋር ለመወያየት አስቸኳይ ስብሰባ ጠርታ እንደነበርም ተዘግቧል። በሱዳን የተፈጠረው የፖለቲካ አለመረጋጋት ግብፅን ብቻ ሳይሆን በዙሪያ የሚገኙ ጎረቤቶቿን በሙሉ የሚያሳስብ ነው። ሱዳን ከስምንት ያላነሱ ጎረቤቶች እንዳሏት ሲታወቅ በተለይ ከኢትዮጵያ ጋር ግንኙነቷ የጠበቀ ነው እና እና በሱዳንም ሆነ በኢትዮጵያ የሚከሰቱ ችግሮች አንዱ ወደ ሌላው እንደሚሸጋገር በታሪክ ታይቷል። በቅርብ ስለ ሁኔታው የሚከታተሉ የፖለቲካ ምሁርና ተንታኝ ጠይቀናል። ዶክተር መረራ ጉዲና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። እንደሚታውቀው ና ኢትዮጵያ ፖለቲካ፣ በተለይም የሁለቱ ህዝቦች ግዝነት በዋናነት በዚህ በአባይ ጉዳይ ነው። አባይ ደግሞ እንደሚታውቀው የግብፅና የኢትዮጵያ ፖለቲካን በሱዳን በኩል የሚያገናኝ ነው በአባይ ላይ ቀውስ ሲፈጠር ግብጽን ዝምብላ የሚታይበት ሁኔታ አይኖሪም ያው በራሷ መንገድ ቀውሱን ለራሷ ለመጠቀም ማታ አደርጎ ነገር ይኖራል የሚል ግምት የለኝ እንግዲህ የኤምኤ ዲግሪን የሰራሁት የአሜሪካ ዩኒቨርሲቲ ካይሮ በሚባለው ነው ግብጾች ሱዳኖችን እንደ ታናሽ ወንድማቸው ነው የሚያዩት ፖለቲካውን ለመቆጣጠርም በቀጥታም ሆነ በተዘዋዋሪ ለመቆጣጠርም የሚችሉባቸውን ሁኔታዎች ብዙ ናቸው። ስለዚህ ቀውሱ በተለይም በቀጥታ በሁለቱ ሀገሮች መጫምሳን ግብፅንም ስለሚጨምር ዝም ብሎ በቀላሉ የሚታይ አይደለም ማለት ነው። ከቁጥጥር ውጭ ከወጣና ምናልባትም እስካሁን ድረስ ብዙም ባይሆን በተወሰነ ደረጃ የግብፅ ፖለቲካ እና የኢትዮጵያን ግንኙነት ባላንስ አድርጎ እዛ መሀል ብዙ አመት የቆየ ሱዳን መንግስት ነው ከስልጣን የወረደው በራሱ ህዝብ። ምንም አጠያቂ አይደለም አምባገናዊ የፖለቲካ ስርዓት እና መንግስት የሚባል ደረጃ ቢሆንም ከኢትዮጵያ ጋር በነበረው ግንኙነት በተወሰነ ደረጃ ምናልባትም የግብጽና የኢትዮጵያ ፖለቲካ ከቁጥር ውጭ ወጥቶ ወደ ሌሎች ነገሮችም እንዳይሻገር እገዛም አድርጎ ሊሆን ይችላል። ግብጽም ግብጽም ኢትዮጵያም ለመግፋት ተጽዕኖ ለመፍጠር በዋናነት ልትጠቀም የምትችለው ያው ሱዳንን ነው። ስለዚህ ኢትዮጵያም በአይነ ቁራኛ እንቅስቃሴውን አቅጣጫውን ማየት ዎች ማድረግ አለባት ይመስለኛል። በተለይም ኢትዮጵያን ሊጎዳ በሚችል ምናልባትም የግብፅን የፖለቲካ በላይነትን ሙሉ በሙሉ ሊያሰፍን በሚችል መንገድ የሱዳን ፖለቲካ እንደገና ተዋቅሮ ተጨማሪ ችግሮችን እንዳይፈጥርም መከታተል አለባት የሚል እምነት አለኝ። ዞሮ ዞሮ ኢትዮጵያ ላይ በር ምናልባት ከሶማሌ ቀጥሎ የኢትዮጵያ ፖለቲካ ላይ ተጽዕኖ ሊፈጥር የሚችል አንዱ በተለይም ከግብጽ ጋር በተያዘ መንገድ የኢትዮጵያ መንግስት የሚቃወም ሀይልን ብፈጠር ከጠቃላሉ መረማመጃ ሌሎች ተቃዋሚ ሀይሎች ሊሆን የሚችል አንዱ ሱዳን ነው እና ከአባይን ፖለቲካ ጋር ሌሎች ኢትዮጵያ ውስጥ ያሉትን የፖለቲካ አስተላለፎች እና በተለያዩ መንገዶች የሚመጡ ተጽዕኖዎችን ላይ በከታመን በዛዋሪ ተጽዕኖ ሊያሳድር የሚችል አካባቢ ስለሆነ ኢትዮጵያም በአይነ ቁራኛ የምትችለውን ያክል ያቅሟን ያክል መከታተል ያለባት ይመስለኛል። ዶክተር መረራ ጉዲናን አመሰግናለሁ። አድማጮች በኢትዮጵያና ሱዳን መካከል ያለውን ይህንኑ ቅርብ ግንኙነት በመረዳትም ይመስላል አዲሱ የሱዳን ወታደራዊ የሽግግር ምክር ቤት ኦማር አልበሽርን ባነሳ ማግስት ከፍተኛ የልዑካን ቡድኑን ወደ አዲስ አበባ የላከው። ይኸው በጀነራል ጋላለዲን አልሼክ የተመራው የልዑካን ቡድን ከኢትዮጵያ መንግሥት ከፍተኛ ባለሥልጣናት ጋር ተገናኝቶ ተወያይቷል። በዚህ ወቅት የህዳሴውን ግድብ ጨምሮ ከዚህ ቀደም ሁለቱ ወገኖች ባላቸው ግንኙነት ላይ አንዳችም አይነት የተለየ አቋም እንደማይኖር ጄነራል ጋያ ላለዲን አስረድተዋል። ጠቅላይ ሚኒስትር አብይም ወታደራዊው የሽግግር ምክር ቤት ለውጡን መምራቱንና የሱዳን ሕዝብን ጥያቄ መስማቱን አደንቃለሁ ማለታቸው ተዘግቧል። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ የኔ

bahsa pereha kiera lem ka ye nogat mal zero Fa sabena kazan ye,

Und?